ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ ሬዲዮ ልክ እንደ ታክሲ እንደ አውቶቡሱ ሙሉ ነው። መስታወት አድራጊው እኔ ጽዮን ግርማ ከጎኔ ጋቢና ትገኛለች። ስታችንን እናስተዋውቃችሁ አስረኛው የኢትዮጵያ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል። የዚህ ጉባኤ ዋናው ዓላማ የባለፉት ሁለት ዓመታት የፖለቲካና ድርጅት ስራዎችን መገምገም ነው። እንዲሁም የመንግስት ስራዎች አፈጻጸም መገምገም ነው። ለሚቀጥሉት ሁለት ዓመታት ድርጅቱን የሚመሩ ማዕከላዊ ኮሚቴንና የድርጅቱ ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። የክልሉ ፕሬዚዳንት አቶ ሚሊየን ማቲያስ ናቸው። ዝርዝሩን ይዘናል። በሌላ ዜናችን ደግሞ የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። ዝርዝሩንም ይዘናል እንዲሁም በሌላ ዘገባ የፌዴራል ጠቅላይ አቃቤ ሕግ በጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር የወንጀል ድርጊት ክስ መስርቶባቸዋል። ሙሉ ዘገባውን ይዘናል። በቤንሻንጉል ጉሙዝ ክልል አራት የከማሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህን ተከትሎም ግጭት ተቀስቅሷል። በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም የታጠ በአጠቃላይ አመራሮች ላይ የህይወት ህልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል። እንግዲህ እንደሚታወቀው የክልሉ የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀተማ ናቸው፣ ይዘናቸዋል። በሌላ ዘገባ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዢ አፍሪካን በተመለከቱና የሀገራቸውና የአፍሪካን ግንኙነቶች በተመለከቱ ጉዳዮች ላይ አስተያየታቸውን ሰጥተዋል። ሚኒስትሩ ይህ የተለየ አመለካከት ያላቸውን አፍሪካውያንን ሁሉ ያቀፈ የፈጠራ ሐሳቦቻቸው በሚሊዮን የሚቆጠር የሥራ ዕድሎችን ሊከፍት የሚችልና የወደፊቷን ብሩህ አፍሪካ የሚገነባ ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። አስረኛው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ድህድን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዚዳንት አቶ ሚሊዮን ማትያስ አጥሪያ ለማብራሪያ ሰጥተውናል። ይዘን እንመለሳለን። የኤርትራ መንግስት ካቢኔ ሚኒስትሮች በዛሬ እለት ባካሄዱት ስብሰባ በኢትዮጵያና በኤርትራ መካከል የተደረሰውን ታሪካዊ የሰላም ስምምነት ተከትሎ በክልሉ የሚታየውን አዲስ እውነታ አድማሱንና አንደምታዎቹን በተመለከተ ውይይት ማድረጉ ተገለጸ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት መልእክት ሚኒስትሮቹ የሰላም ስምምነቱን ተከትሎ በክልሉ በማቆጥቆጥ ላይ ያሉትን አጠቃላይ እና ክልላዊ የአጋርነት ጥረቶችን በስፋት እንደተወያዩበት አመልክተዋል። ስብሰባውን የመሩት የሀገሪቱ ፕሬዚዳንት ኢሳያስ አፈወርቂ ካቢኔው የአካባቢውን ወቅታዊ የፖለቲካ ክስተቶች፣ አጠቃላይ የክልላዊ ትብብር መርሃ ግብሮችም የገመገመ ሲሆን በአስቸኳይ መወሰድ የሚገባቸው እርምጃዎች ላይ መመሪያም ተሰጥቷል። የካሜሮን ባለስልጣናት ፋርን ኖርት በሚባለው ክፍለ ግዛት በመንግስት ኃይሎች ፈጽሟቸው ተብሎ የተጠረጠሩ ዘግናኝ ወንጀሎችን እየመረመሩ ባሉበት በአሁኑ ወቅት የዩናይትድ ስቴትስ የጦር ኃይል ተጠያቂነት እንዲኖር አሳስበዋል። ለካሜሮን አቻዎቹ ስልጠና መስጠትም ቀጥሏል። የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ሜጀር ጀነራል ሸሪል ክሊንኬል ለቪኦኤ በላኩት የኢሜይል መግለጫ የካሜሮን መንግስት ግልጽነትን ለማዳበር እና የሚደርሱ ከባድ የሰብአዊ መብት ረገጣዎችን ብርቱ ትኩረት ለመስጠት እርምጃዎች ወስደዋል ነገር ግን ስለ ምርመራዎቹ እስካሁን ዝርዝር መረጃ አላወጣም ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ከውጭ ጉዳይ ሚኒስትር ጋር በመተባበር የካሜሮን መንግስት ለጥቃቶቹ ኃላፊ የሆኑትን ግለሰቦች በተጠያቂነት መያዙን ለማረጋገጥ መስራቱን ቀጥሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከምክትል ጠቅላይ አቃቢ ሕግ ሮድ ሮስቲንስ ጋር የሰሯቸውን ሁኔታ በተመለከተ ያነጋግሯቸዋል ተብሎ በጉ በኩል ሲጠበቅ የቆየ ውቅድ ወደሚቀጥለው ሳምንት ተዘዋውሯል። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ በሰጡት ቃል የትላንትና የሐሙስ ውቅድ በሁለቱ ስምምነት መተላለፉንም አመልክተዋል። እጩ የጠቅላይ ፍርድ ቤት ዳኛ ብረት ካቫና እና ወሲባዊ ጥቃት አደረሱብኝ ብለው የወነጀሏቸው ክሪስቲን ብላዚ ፎርድን የምስክርነት ቃል ካደመጠው የመወሰኛ ምክር ቤት ሸንጎ ትኩረቱን ላለበሻማት ተብሎ መሆኑንም አክለዋል። ሚስተር ትራምፕ በሳቸው የምረጡ ሰጡኝ ዘመቻ ሩሲያ እጇን ከታለች በሚለው ውንጀላ ዙሪያ የከፈተው የልዩ አቃቤ ሕግ ምርመራ የበላይ ተቆጣጣሪ የሆኑትን ሮድ ሮዚስትን ሊያባርሯቸው ይፈልጋሉ የሚሉ ሪፖርቶችም ሲሰሙ ቆይተዋል። በመጨረሻም በዓለም ዙሪያ በልብና ተያያዥ የደም ስሮች በእንግሊዝኛው ካርዲዮቫስኩላር በሚባለው ሕመም፣ በካንሰር፣ በስኳር በሽታና በጽኑ የሳንባ በሽታ ሳቢያ ከአስር ሰዎች ሰባቱ እንደሚሞቱ በቅርብ ዘላን ቴ ላንሴት በተባለው የሕክምና መጽሄት ላይ የወጣ ሪፖርት አስገነዘበ። እነዚህ በሽታዎች የሰዎችን ካለ ጊዜያቸው ከመግደላቸውን በላይ እጅግ ብዙ ገንዘብ የሚያስወጡ መሆናቸውን ሪፖርቱ አመልክቷል። በሚቀጥሉት አስራ አምስት ዓመታት ታዳጊ ሀገሮች ከነዚህ ተላላፊ ያልሆኑ በሽታዎች በተያያዘ የሚያወጡት ገንዘብ ከሰባት ትሪሊዮን ዶላር በላይ እንደሚሆንም ተተንብይዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ወደ መጀመሪያው ዘገባችን ነው የምናልፈው። አስረኛው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ድርጅታዊ ጉባኤ ዛሬ ተጀምሯል። የክልሉ ፕሬዝዳንት አቶ ሚሊየን ማትያስ አጠር ያለ ማብራሪያ ሰጥተውናል። ጉባኤው መቼ የትና ለምን ያህል ቀናት እንደሚካሄድ በመዘርዘር ይጀምራሉ። ባልደረባችን ሰለሞን ክፍሌን ያነጋግራቸው። አመሰግናለሁ። ያው ጉባኤው ተጀምሯል፣ ዛሬ ነው ተጀመረ። ለሚቀጥሉት ሁለት ሶስት ቀናት ያው በሀዋሳ ከተማ ላይ ነው ጉባኤው እየተካሄደ ያለው። ይህ ጉባኤ እንደተጠናቀቀ ኢህአዴግ ጉባኤው እዚህ ሀዋሳ ስለሚቀጥል ኢህአዴግ ጉባኤ ከመካሄዱ በፊት የሌለውን ጉባኤ በሚቀጥሉት ሁለት ሶስት ቀናት ይጠናቀቃሉ ተብሎ ነው የሚጠበቀው። ከዚህ ጉባኤ ምን ይጠበቃል በተለይ ከወቅቱ የሀገሪቱ የፖለቲካ ሁኔታ አንጻር? የዚህ ጉባኤ ዋናው ዓላማ የባለፉት ሁለት አመታት የፖለቲካና ድርጅት ስራዎችን ገምግመው እንዲሁም የመንግስት ስራዎች አስተጣጥምን ገምግመው ለሚቀጥሉት ሁለት አመታት ድርጅቱን የሚመሩ ማዕከላዊ ኮሚቴን እና የድርጅቱን ሊቀመንበርና ምክትል ሊቀመንበር እንደሚመርጥ ነው የሚጠበቀው። ሁኔታ ጋር ተያይዞ ያው የክልሉንም የሀገሪቱንም የፖለቲካና ቀጣይ የለውጥ ሂደቱን እንደሚመለከት ጉባኤተኛው ገምግሞ አሁን የተጀመረው የለውጥ ሂደት የሚቀጥልበትን ሁኔታ ጭምር የጋራ አቋም የሚያዝበት ጉባኤ እንደሚሆን ነው የሚጠበቀው እና ዛሬ ላይ የተጀመረው ጉባኤ በአጠቃላይ በክልሉ ውስጥ የነበሩ ያለፉት ሁለት አመታት ያሉ አፈራገኞችን በማየት ቀጣይ አቅጣጫዎችን ጭምር እንደሚያስቀምጥ ነው የሚጠበቀው። እንዳሉት የእናንተን አጠናቃችሁ ኢህአዴግ ከሚያደርገው ጠቅላላ ጉባኤ ስምን ይጠበቃል። በእናንተ ግምት በዚህ ላይ ያለሁትን አስተያየት ከሰጡኝ ያበቃለሁ። የኢህአደግ ጉባኤ አስተናጋጅ እንደመሆናችን መጠን የኢህአደግ ጉባኤም በተሳካ መልኩ ለማስኬድ ያው ዝግጅቶቻችንን ጨርሰናል በኛ በኩል በተረጋጋ መልኩ ከተማውንም ሰላም በማረጋገጥ አካባቢውንም ሰላም በማረጋገጥ ጉባኤው የተሳካ እንደሚሆን ነው የሚጠበቀው እና ለሚቀጥሉት ሁለት አመታት ኢህአደግን የሚመሩ አመራሮች የሚመረጡበት ከመሆኑ ጋር ተያይዞ ለአገሪቱ የፖለቲካ ቀጣይ ስራዎች ወሳኝ የሆኑ ውሳኔዎች የሚተላለፉበት በመሆኑ ትርጉም ያለው ለሀገራችን ቀጣይ ለውጡን ከማስቀጠል አንጻር ውሳኔዎች የሚደረስበት እንደሚሆን ነው የሚጠበቀው። ከያድግ ያ አቶ ሚሊዮን ማቲያስ ለሰጡኝ ማብራሪያ በጣም አመሰግናለሁ። ሰለሞን ክፍሌንና ና አቶ ሚሊዮን ማትያስን እኛም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ ጠቅላይ ሚኒስትር አብይ አህመድ ላይ ጉዳት ለማድረስ ያለመ ጥቃት ፈጽመዋል ያላቸውን አምስት ሰዎች በሽብር የወንጀል ድርጊት ክስ መሰረተባቸው። ፍርድ ቤቱ የተከሳሾችን መልስ ለመስማት ተለዋጭ ቀጠሮም ቆርጧል። በዚሁ ችሎት ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና ሌሎች ተጠርጣሪዎች ላይ የጀመረው ምርመራ ተጨማሪ 14 ቀናት እንዲሰጠው ቢጠይቅም ፍርድ ቤቱ አስር ቀናት ብቻ ፈቅዷል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል። ጠቅላይ አቃቢ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አሥራ ዘጠነኛ ተረኛ ወንጀል ችሎት ባቀረበው የክስ ማመልከቻ ጌቱ ግርማ ቶሎሳ፣ ብርሃኑ ጃፋር ሁለቱ፣ ጥላሁን ጌታቸው ጎንፋ፣ ባህሩ ቶላ ቶሌራና ደሳሌኝ ተስፋ ሀብታሙ በተባሉ ሰዎች የሽብር ወንጀል ፈጽመዋል በሚል ክስ መስርተዋል። ማመልከቻው ክሱን ሲዘረዝር ተከሳሾቹ በቀጥታ እንዲሁም በመላ ሐሳባቸውና አድራጎታቸው የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስ ብሎም በሀገሪቱ እየታየ ያለውን ለውጥ ተከትሎ በዶክተር አብይ አህመድ የሚመራ መንግሥት መኖር የለበትም፣ በስመ ሕዝበኝነት የራሳቸውን ዓላማ የሚያራምዱ ቡድኖች ናቸው፣ ስለዚህም መገደል አለበት በሚል ተከሳሾቹ ከውሳኔ እንደደረሱ የአቃቢ ሕግ ማመልከቻ ያብራራል። የክሱ ማመልከቻ ከዚህ ቀጥሎም ተከሳሾቹ ዛሬ ባልተያዙ ግብረ አበሮቻቸው አማካይነት ጥቃቱ መፈጸም ያለበት ቀድሞ በተደራጀ ማለትም በኦሮሞ ነፃነት ግንባር ኦነግ ስም በሚንቀሳቀሱና ቦምብ በመወርወር ጥቃት ማድረስ በሚችሉ አባላት አማካይነት መሆን እንዳለበት መስማማታቸውን ማመልከቻ ያስረዳል። ይህ አደራረግም ጠቅላይ ሚኒስትር አብይ አህመድ ተቀባይነት የሌላቸው በተለይም በኦሮሞ ብሔር ዘንድ የማይፈለጉ መሆኑን ለማሳየት ይረዳል በሚል እንደታቀደ ማመልከቻው ይተነትናል። በዚህ ቀድ መሠረትም ተከሳሾቹ በቡድን በመተለያየት ለጊዜው በቁጥጥር ስር ባልዋሉ ግብረ አበሮቻቸው አማካኝነት በተሰጣቸው ተልዕኮ በጠቅላይ ሚኒስትር አብይ አህመድ ላይ ጥቃት ለማድረስ እና ሰልፉን ለመበተን በማሰብ የቦምብ ጥቃት በመሰንዘር በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት የሽብርተኝነት ድርጊት ወንጀል ተከሰዋል ይላል የጠቅላይ አቃቤ ሕግ ማመልከቻ። ይህን ክስ የመሠረተውም ከአንደኛ እስከ አራተኛ በተመለከቱ ተከሳሾች ላይ ሲሆን በአምስተኛው ተከሳሽ ላይ ደግሞ የሽብር ድርጊቱ ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁት ተከሳሾች ለማስያዝ የሚያስችል መረጃ እያለው እና ለፖሊስ መጠቆም ሲኖርበት ይህንኑ ያላሳወቀ በመሆኑ በፈጸመው የሽብርተኛ ድርጊቶችን አለማስታወቅ ወንጀል ተከሰዋል ብለዋል። ይኸው የአቃቤ ሕግ የክስ ማመልከቻ ለተከሳሾቹ በችሎት በዝርዝር ተነቦላቸዋል። ፍርድ ቤቱ በመጨረሻም ተከሳሾቹ አቅማቸው የሚፈቅድ ከሆነ ጠበቃ እንዲያቆሙ ያ የማይሆንላቸው ከሆነ ደግሞ መንግሥት ተከላካይ ጠበቃ እንደሚያቆምላቸው አስታውቋቸዋል። ይህንንና የክስ መቃወሚያቸውን አዘጋጅተው ለጥቅምት ሁለት ቀን 2011 ዓ.ም እንዲቀርቡ ቀጠሮ ቆርጦላቸዋል። ሰኔ 16 ቀን 2010 ዓ ም የአዲስ አበባና የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድና ለተጀመረው የለውጥ ሂደት ያለውን ድጋፍ ለመግለጽ መስቀል አደባባይ ከቶ በነበረበት ዕለት የቦምብ ጥቃት ተፈጽሞ ሁለት ሰዎች ሲገደሉ ከ160 በላይ ሰዎች ከባድና ቀላል የአካል ጉዳት እንዲደረሰባቸው አይዘነጋም። ይኸው ችሎት ለዛሬ ከቀጠራቸው ጉዳዮች አንዱ የቀድሞውን የሶማሌ ክልል ፕሬዚዳንት የአቶ አብዲ መሐመድ ዑመርን በክልሉ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድን፣ በክልሉ የዲያስፖራ ጉዳዮች ኃላፊ አቶ አብዱራዛቅ አሚንን፣ የክልሉ የቀድሞ ፖሊስ ኮሚሽነር የአቶ ሰርሃን ጣሂርን የፖሊስ ምርመራ ሂደት የደረሰበትን ደረጃ መመርመር ነበረ። ፖሊስ ለፍርድ ቤቱ እንደገለጸው የአርባአንድ ምስክሮችን ቃል ተቀብለዋል። የ1 ሰዎችን አስከሬን ለምርመራ ወደ ሆስፒታል ልኮ ውጤት እየተጠባበቀ ነው። በተጨማሪም ብዙ የምርመራ ስራዎች እየተከናወኑ እንደሆነ አስረድቶ አያሌ የተጠርጣሪዎቹ ግብረ አበሮችም የተሰወሩ መሆናቸውንና ለመያዝ ጥረት እየተደረገ መሆኑን ገልጾ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት አመልክቷል። አቶ አብዲ መሐመድ ዑመር በበኩላቸው አሁንም ሰብአዊ መብታቸው እየተረገጠባቸው እንደሆነ ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ ሁለቱንም ወገን ካዳመጠ በኋላ በተጠርጣሪዎቹ ላይ የተፈጸመ ነው የሚባለው በደል በተደጋጋሚ የቀረበ በመሆኑ የምርመራ ማዕከሉ ኃላፊ በሚቀጥለው ቀጠሮ ቀርበው ስለ ሁኔታው እንዲያስረዱ ፍርድ ቤት አዟል። ፖሊስ ለተጨማሪ ምርመራ 14 ቀናት የጠየቀ ቢሆንም በአስር ቀናት ውስጥ ምርመራውን አጠናቆ እንዲያቀርብ አዞ ለመስከረም 28 ቀን 2011 ዓ ም ተለዋጅ ቀጠሮ ቆርጠዋል። በሶማሌ ክልል የቀድሞ ፕሬዚዳንት አስተዳደር ወቅት አያሌ አሰቃቂ የሰብአዊ መብቶች ጥሰት ይፈጸም እንደነበረ በብዙ ዓለም አቀፍና የሀገር ውስጥ አካላት ሲነገር እንደቆየ ይታወሳል። ከጥቂት ወራት በፊት ደግሞ በክልሉ ዋና ከተማ በጅግጅጋና በሌሎችም ከተሞች ብሔርና ሃይማኖት ተኮር ጥቃቶች እንደተፈጸሙም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቤንሻንጉል ጉሙዝ አራት የካመሼ ዞን አመራሮች በታጣቂዎች መገደላቸውን የክልሉ መንግስት አስታውቋል። ይህንን ተከትሎም የክልሉ ወጣቶች በአምስት ወረዳዎች ከሌላ ቦታ ለስራ መጡ ባሏቸው ለዜጎች ላይ ባደረሱት ጥቃት በሺዎች የሚቆጠሩ ሰዎች ወደ ኦሮሚያ ክልል ነቀምት ከተማ መሰደዳቸውን ያነጋገርናቸው ነዋሪዎች ተናግረዋል። ስማቸው እንዲጠቀስ ያልፈለጉና በነቀም ከሌሎች ሰዎች ጋር ተጠልዬ ነው የሚገኘው። ቀያችንን፣ ንብረታችንን ጥለመተናል ያሉ አንድ ነዋሪ እንደገለጹልን በከትላንትና ጀምሮ በከተማው የተለያዩ ቦታዎች ወጣቶች ጥቃት ከፍተውብናል ይላሉ። ከማሽ ላይ የዞን አመራሮች ተመቱ ተብሎ በዛ በቀላ ይሁን አናቅም፣ ወጣቱ ቀስትና ጦር ይዞ ከተማን ከበበው ምንድን ነው ብለን ስንጠይቅ ወን ከክልል መከላከያ ይመጣለን፣ ይህ ነገር አስፈርቶናል እያለ ጠየቅነው። መከላከያ ይመጣ ነው፣ ዲመጣ ነው እየተባለ ቆየ። መከላከያም አምሽቶ መጣ። መከላከያ ከመጣ በኋላም ከፖሊስ ጣቢያ አይወጣም ተባለ። ከዛ በኋላ እንደዚህ ቤት እየተዘረፈ ነው፣ በቀስ ሰውን እየመጡ ነው፣ እየደበደቡ ነው ብለን ስምን፣ እኛ መውጣት አንችልም፣ ፖሊስ ይሄድ ነው፣ ፖሊስ ይሄድ አሉ ፖሊስማ ቢኖር ኑሮ መጀመሪያ ሁሉ ሰታ አይፈጠርም አለ አሁን ጠቅላላ ሞባይል ቤት ጠቅላላ ተሰብሯል ጨርቅ ቤት ያሚች ጠቅላላ ተሰባብረዋል ንብረት ሚባል ጠፍቷል አሁን እዛ ከተማ ላይ የጠሩ ሁለት ሰዎች ብቻ ነው ጠቅላላ ከተማ ጥለርፈታል ጠቅላላ ውጡ ነው እየደበደቡ በር እየደበደቡ ምን እያሉ በቃ ንብረት እየዘረፉ ሰው ካገኙ እየደበደቡ አሰባብረው ሰውን ከታተው እዛ እየጣሉ ነው መቼ ነው ይሄ የሆነው ትናንትና በአስራ ሰባት ማለት ነው ከቀኑ አስራ አንድ ሰዓት ላይ ነው የፖሊስ ጣቢያን ሄደው ተባበሩ ፖሊስ አዛዥው ጋር እንግባባለን በሚል ስጠይቅ እኛ ለእኛም ከአቅማችን በላይ ሆኖብናል፣ ይህ አመራሩ የወረዳ አመራሮቻችንም ደብድበዋቸዋል። እነሱ ራሱ በግድ አስለቅጠል ወደ አስገብተናል እና እናንተ ራሱ ቦታ ቦታ ያዙ ነው ያለው። እኚህ ነዋሪ አያይዘው እንደገለጹት ነዋሪዎቹ ከ ካሉበት ቦታ ከካማሼ ዞንም በጠቅላላ ከአምስቱ ወረዳዎች በእግራቸው ጫካ ለጫካ እያቆራረጡ ነቀምት መግባታቸውን ነው። በዚህ በቀስት በተወረወረ ቀስት እና በጦር የሰው ህይወት ማለፉን እንጂ የስንት ሰው ህይወት እንዳለፈም እንዳላወቁ ነግረውኛል። እሳቸው እንደሚሉት አሁን መጀመሪያ ሰዎች የነብስ ማዳንና የራሳቸውን ከአደጋው ለመከላከል ተሯሩጠው በተጠልለው እንደሚገኙ እንጂ ወደ በኋላ ላይ ምን አይነት ጥቃት እንደደረሰ ማን እንደተመታ፣ ማን እንደጎደለና ማን እንደቀረ እንደሚያጣሩ ተናግረዋል። በሌላ በኩል ይህንን ጉዳይ በተመለከተ የቤንሻንጉል ክልል የቤንሻንጉል ጉሙዝ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ዘላለም ጀለታን አነጋገራቸው ነበር። ሰፋ ያለ ቃለ ምልልስን ያደረግ ነው። አቶ ዘላለም በአጠቃላይ በቃለ ምልልሳቸው እንደገለጹት But... ቤንሻንጉል ጉምዝ ክልል ከሰኔ 16/2010 ዓ.ም ጀምሮ በር በተለያዩ ቦታዎች የተለያዩ ግጭቶች እየተከሰቱ እንደሆነ ገልጸው፣ በተለይ በኦሮሚያ ክልል አዋሳኝና በአማራ ክልል አዋሳኝ በሆኑ ቦታዎች ግጭቶች እንደሚከሰቱ ይህም ደግሞ ከንግድ እንቅስቃሴ ጋር በተያያዘ የሚከሰቱ ግጭቶች እንደሆኑ አካባቢው ካለው ልምላሜና ለንግድ አመቺ መሆኑ አንጻር ከኢትዮጵያ የተለያዩ ለንግድ እንቅስቃሴ ወደ ቤንሻንጉል ጉሙዝ ክልል እንደሚመጡና ግጭቶችም እንደሚፈጠሩ ገልጸው፣ ነገር ግን ግጭቶች እንዲባባሱ የሚያደርጉ አካላት በየጊዜው ነገሮችን እያባባሱ እንደመጡ ጠቁመዋል። በዚህም በኦሮሚያ ክልል ካሉ አመራሮች ጋር ሰፋ ያለ ውይይት አድርገው ይህንን በየራሳቸው በየክልሎቹ መፍትሄ ሊፈልጉለት ተነጋግረው በተለያዩበት ዕለት የካማሽ አመራሮች መገደላቸውን ተናግረዋል። መስከረም አስራ አምስት ቀን ሁለት ሺህ አስራ አንድ አመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አስራረጦስ ኃላፊዎች እንዲሁም የቤንሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጦ ተወያይተን መክረን ሁሉም ወደየ አካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊንቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተወቅት የወረዳ አመራሮቻችን እንዲሁም የታጣ በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትን ገጥሟል። አቶ ዘለለም ጃለታን በሰፊው ነው ውይይት ያደረግነው፣ እንደገለጽኩላችሁ አድማጮች፣ ምክንያቱም የቤንሻንጉል ጉሙዝ ክልል በአማራም በኩል በጅላ ጋንፎይ ወረዳ በማኦ ኮሞ አካባቢ በሰኖ ወረዳም በተደጋጋሚ በአማራም በኦሮሚያም ክልል ቅሬታ የሚቀርብበት እንደዚሁም ደግሞ ሰዎች እንደሚፈናቀሉ ከቤት ንብረታቸው እንደሚሰደዱ አካባቢዎች ቤቶች እንደሚቃጠሉ የሰው ህይወት እንደሚያልፍ እንዲሁም መጀመሪያ ላይ የነበሩት ነዋሪ እንደጠቀሱት በጦርና በቀስት እየተመቱ እንደሚገደሉ ህጻናት ወይ ዘጠኝ ዓመት እድሜያቸው የሆናቸው ልጆች ብልታቸው የመቆረጥ አደጋ እንዳጋጠመው የሰውነት አካላቸው እንደጎደለ ጠቅሼ ጠየቂያቸው ነበር። እንደዚህ ያሉ ቅሬታዎች የሚቀርቡበት ክልል ነው። ስለዚህ ለምንድን ነው እነዚህ ነገሮች ሊስተካከሉ ያልቻሉት ብያቸው ነበረ። አቶ ዘላለም እንደሚሉት እነዚህ ነገሮች ተወያይተን ለማረጋጋት ነበረ፣ ከክልሉ አመራራት ጋርም የተነጋገረ ነው። ነገር ግን የነዚህ የካማሼ ዞን አራት አመራሮች በታጣቂዎች መገደል በከተማ ውስጥ ያለውን ወጣት ቁጣ ቀሰቀሰና ለሌላ ግጭት ተዳረገ ብለዋል። በአሁን ሰዓትም የፌዴራል እና የመከላከያ ሰራዊት አባላት ግጭቶቹ ወደ ተፈጠሩባቸው አምስት ወረዳዎች ገብተው በማረጋጋት ላይ እንደሆኑም ተናግረዋል። በቀስትና በጦር በነዋሪዎች ላይ ይደርሳል የተባለውን ጥቃት በተመለከተም የአቶ ዘላለም አላስተባበሉም። አቶ ዘላለም እንደሚሉት አንደኛው በክልሉ እንደ ጎጂ ልማድ የምናየው ጉዳይ ይሄ ነው። ያንን ለማስተማር ከፍተኛ ጥረት እያደረግን ነው። የቤንሻንጉል የሰዎች መገደል ተገቢ ነው አልልም። ተገቢ ነው ብዬም መከራከሪያ አልሰጥም። ነገር ግን በቤንሻንጉል ጉሙዝ ክልል ያሉ ወጣቶች እንደ አንድ እንደ ባህል ነው የሚያዩት አይደለም ከሌላ አካባቢ ለንግድ እንቅስቃሴ ያሉ የከተማው ነዋሪዎችን ቀርቶ ወንድም ከወንድም ጋር ሲጣላም ቀስትን የመጠቀም ነገር አለ። ያንን ደግሞ እያስተማርን ነው። እየመከረዳው ለማስተካከልም ጥረት እያደረግን ነው። በዛሬው እለትም የክልሉ ፕሬዚዳንት ወጥተው ካሁን በኋላ እንደዚህ አይነት የጦር መሳሪያዎችን ማለት የቀስትና ጦርን ይዘው የሚገኙ ወጣቶችን እርምጃ እንወስዳለን ብለዋል። ነገሮችንም የበለጠ ለማረጋጋት እየሰራን ነው ብለዋል። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለ ዘገባ በእሁድ ምሽት መደበኛ ፕሮግራማችን እንደዚሁም ዛሬ ከምሽቱ ሶስት ሰዓት ላይ ይዤ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ በኒውዮርክ እንደቀጠለ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየው ትላንት ምሽት ለጠቅላላ ጉባኤው ንግግር አድርገው ነበር። ባልደረባችን ሰለሞን አባተ በስፍራው ይገኛል። ሰለሞን፣ እንደምናመሸ እንደምናመሻችሁ፣ መስታወትና ሲሆን እሺ፣ እንዴት ነው እንዴት ነው እንግዲህ፣ የኒውዮርኩ ጉባኤን በቅርበት እየተከታተልክ ነው የምትገኘው እና ያለውን ዘገባ ብታደርሰን እንግዲህ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰባ ሶስተኛው ጠቅላላ ጉባኤ በይፋ ከተጀመረ ዛሬ አራተኛ ቀኑን ይዟል። ትናንትና በጣም ከመሸ ኒውዮርክ ላይ ምናልባት አዲስ አበባ ወደ ንጋት አካባቢ ሲሆን ማለት ነው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ንግግር አድርገዋል ለጠቅላላ ጉባኤው። ቀደም ሲል እንደገለጽሽው የውጭ ጉዳይ ሚኒስትሩ ንግግራቸውን የጀመሩት ጠቅላላ የመንግስታቱን ድርጅት ጠቅላላ ጉባኤ እንዲመሩ ለተመረጡት የመጀመሪያዋ ሴት ፕሬዚደንት መልካም ምኞታቸውን በመግለጽ ነበር። ስለ ሰባተኛው የድርጅቱ ዋና ጸሐፊ ኮፊ አናን ሕልፈትም ሐዘናቸውን አሰምተዋል። በዚሁ ሲነሱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በዓለሙ መድረክ ላይ የንግግራቸው ማዕከል ያደረጉት የዛሬ ስድስት ወር አካባቢ ኢትዮጵያ የጀመረችውን የለውጥ ሂደት ሲሆን ሁኔታውን ሰላማዊ የስልጣን ሽግግር ሲሉ ጠርተውታል። Stand by. Six months ago, a peaceful transfer of power took place in Ethiopia. Changes that have, that have been welcomed and ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሐዊ፣ ሰላማዊ፣ የተካከልና ጠንካራ ማኅበረሰብ መፍጠር ባለፉ መሠረቶችና ስኬቶቻችን ላይ ቆመን አዲስ ኅብረተሰብ የመገንባት የምንደግፈው ራዕያችን ነው። በእርግጥ ያንን እምቅ መልእክት ያዘለ አረፍተ ነገር የውጭ ጉዳይ ሚኒስትሩ አላብራሩም። ለውጡ ግን በሀገሪቱ የፖለቲካና ማህበራዊ ታሪክ ውስጥ አዲስ ምዕራፍ መክፈቱንና እውነተኛ ለውጥ እንዲመጣም ተጨባጭ እድሎችና ሁኔታዎችን መፍጠሩን ወደ መተንተን ነው የዘለቁት የወጣቱን ህዝባቸውን ተስፋ የሚመጡን የለውጥ እድሎች ብለዋቸዋል ዶክተር ወርቅነህ ገበየሁ። ኢትዮጵያውያን ባለፉ ጊዜያት በብዙ ችግሮች ውስጥ ማለፋቸውን እና በችግር ጊዜ ያላቸውን ጥንካሬ ያስታወሱት የውጭ ጉዳይ ሚኒስትር ወርቅ ነህ አሁንም ሀገሪቱ ፈተናዎችን እየተጋፈጠች መሆኗን ተናግረዋል። ይሁን እንጂ የመጣኔ ሀብት እድገትና በሁሉም ዘንድ በተመጣጠነ ሁኔታ የማዳ የሚዳረስ ልማትን ለመዘርጋት መንግስታቸው እየጣረ መሆኑንም እንዲህ ሲሉ አመልክተዋል። ለውጦቹ በድፍን ሀገሪቱ በቁመትም በወርድም የተደገፉና የታቀፉ ናቸው። ፍትሐዊ፣ ሰላማዊ፣ የተካከልና ጠንካራ ማኅበረሰብ መፍጠር ባለፉ መሠረቶችና ስኬቶቻችን ላይ ቆመን አዲስ ህብረተሰብ የመገንባት የምንደግፈው ራዕያችን ነው። በማከልም እንደዚህ አሉ የውጭ ጉዳይ ሚኒስትሩ ዛሬ እየሠራን ያለነው ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለማስፈን የሚያስፈልጉ ማሻሻያዎችን ማድረግ ነው። አግባብ የሆነ አሰራርና ፍትሕን ለማበረታታት የሚያስፈልጉ፣ የተሻለ የገንዘብ አስተዳደርን ለመፍጠር የሚያስችሉ፣ በመላ አስተዳደሩ ውስጥ ግልጽነትና ተጠያቂነትን ለማራመድ የሚያበቁ የሕዝብ ተሳትፎና የተዋጣለት ዲሞክራሲን ወደ መዘርጋት የሚወስዱ ማሻሻያዎችን እያደረግን ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር የሀገሪቱን የወደፊት አቅጣጫ ሊወስኑ የሚችሉ እርምጃዎችን እየወሰደ መሆኑን ተናግረዋል። መግባባትና የቅርታ እንዲሰፍንም እየጣረ መሆኑን ጠቁመዋል። የሰብአዊ መብቶችን ረገጣና ሙስናን፣ የመልካም አስተዳደር እጦትን የመሳሰሉ የልማት እንቅፋቶችን ለማስወገድ እየሰራ ነውም ብለዋል። አስተዳደሩ የጠቅላይ ሚኒስትሩ ያለፉ ወራት እንቅስቃሴዎች ኢትዮጵያ ላይ ብቻ እየተወሰኑና ያተኮሩም አይደሉም። በውጭ ጉዳይ ሚኒስትሩ ማብራሪያ እንዲህ አሉ። the, the last three months my prime minister has also launched equally significant ባለፉት ሦስት ወራት ውስጥ ጠቅላይ ሚኒስትሬ በተመሳሳይ ሁኔታ በመላ አፍሪካ ቀንድ የእርቅ ሂደት ጀምረዋል። ይህ በአፍሪካ ቀንድ ሀገሮች መካከል እየተካሄደ ያለ የእውነተኛ መግባባት ሂደት መጀመሪያ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር በዚህ ሁኔታ ቀጥሎ ኢትዮጵያና ኤርትራ የሀያ አመታት ባላንጣነትን አስወግደው የጀመሩትን አዲስ ህይወት፣ ሶማሊያና ኤርትራ ተግባብተው የዲፕሎማሲ ግንኙነት እንደገና መጀመራቸውን፣ የኤርትራ እና የጅቡቲ ፕሬዝደንቶች እና ጅዳ ላይ ተገናኝተው መጨባበጣቸውን ለጠቅላላ ጉባኤው ተናግረዋል። ሁኔታው ለአፍሪካ ችግሮች አፍሪካዊ መፍትሄን የመፈለግ ተጨባጭ ማሳያ እንደሆነም አመልክተዋል። ለጸጥታ ጥበቃ ምክር ቤቱም የኢትዮጵያው የውጭ ጉዳይ ሚኒስትር ስለ ኤርትራ አቤቱታ አቅርበዋል። በጣም ጥሩ ነው። ሰለሞን በጣም እናመሰግናለን ለዘገባው። እንግዲህ ሙሉ ዘገባውን በምሽት ፕሮግራማችን አድማጮቻችን እንደሚከታተሉ ተስፋ እናደርጋለን። እኛም ሰዓት ስላለቀብን ነው ያቋረጥንህ። ሰለሞን እናመሰግናለን። በእሁድ አድማጮቻችን፣ በእሁድ ምሽት ዝግጅታችንም ሰለሞን ሰፋ ያለ ማብራሪያ ይዞልን ይመለሳል። ለዛሬው እናመሰግናለን። እናመሰግናለን። መልካም የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተር እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበረው ነበር። የምሽቱ የስርጭት መሀንዲሳችን ሲድራ ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አድረጋውና ጽዮን ግርማ ነበርን። ደናምሹ होन रेडियो स अमेरिका